በምስራቅ አፍሪካ የረሃብ ስጋትን ደቅኖ የሰነበተው የበረሃ አንበጣ መንጋ ወረራ ካሳለፍነው ረሃ ክረምት ወዲህ በኢትዮጵያም ሰሜንና በምስራቅ የሀገሪቱ አካባቢዎች ጉዳት ሲያደርስ ቆይቷል። የአንበጣ ወረራ አሁንም ከምስራቅ ወደ ደቡብ ምስራቅ የሀገሪቱ አካባቢዎች በመስፋፋት በኦሮሚያ ክልል ሶስት ዞኖች ጉዳት በማድረስ ወደ ተጨማሪ ሶስት ዞኖች ዳግም የመስፋፋት ዝንባሌን እያሳየ ነው። ባለፉት ወራት በሶማሌላንድ ምቹ የመርባት ሁኔታ ተፈጥሮለት ወደ ኢትዮጵያ ዳግም እየገባ ያለው የአንበጣ መንጋው አሁን ላይ ምርትን የማውደም ስጋት ከደቅነ ባቸው አንዱ የባሌ ዞን ነው። ከስፍራው አስተያየታቸውን ለዶቼ ቬሌ የሰጡት የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪ በሄሊኮፕተር ጭምር የታገዘ የኬሚካል ርጭት እየተደረገ መሆኑን አንስተዋል። በተለይ ከባሌ አካባቢ ሳቦይና ግኒር፣ ራይቱ፣ እንደዚሁም ጎሎልቻ፣ እንሳት አራርጌ አካባቢ ደግሞ በባብል በኩል የገባበት ሁኔታ አለ። እንግዲህ ይሄ ባለፈው ከነበረው ለየት የሚያደርገው አብዛኛው ቦታ ምርት የተሰበሰበበት ሁኔታ አለ። ሌላው ደግሞ የአሁኑን ለመከላከል ለሚያስችል አቅምም ጨምሯል። በተለይ ባሌ ላይ አራት ሄሊኮፕተሮች ሁለት ፊክስድ ዊንግ እና ሁለት ሄሊኮፕተሮች በአጠቃላይ አራት ሄሊኮፕተሮችን በመጠቀምና አንዱን ደግሞ አንድ ሄሊኮፕተር ደግሞ ሰርቬይ ሌላው የአንበጣ መንጋ ሁለተኛ ዙር አሁንም ጥቃት እያደረሰ ያለው በምስራቅ ሐረርጌ ዞን የሶማሌ ክልል አዋሳኝ አካባቢ ነው ያሉት አቶ እንዳልካቸው በሀገሪቱ ድንበር አካባቢ መንጋው ወደ ሀገር ውስጥ እንዳይገባም የተቀናጀ ስራ እየተሰራ መሆኑንም አክለው ተናግረዋል። ማዩ ሙልክ የሚባሉ ባውንደሪ ላይ ያሉ ወረዳዎች ናቸው። እነዚህ ላይ ገብቷል። ሌላው ደግሞ ሁለቱም ባሌ ላይ ገብተዋል። ባውንደሪ ላ ያሉ ወረዳ ነው። ሰብል ላይ እንዳያርፍ ነው የህዝቡም ርብርብ እያደረገ ያለው። አንዳንድ ቦታዎች ላይ ሰብል ተሰብስቧል። በተሰበሰበት ቦታ ደግሞ ሰብል ላይ እንዳያርፍ ይደረግና ባቶ ወይ በአካባቢ ላይ ሲያርፍ ኬሚካል እንግዲህ በምስራቅ ባሌ ዞን የጎለልቻ ወረዳ አርሶ አደር አቶ በቀለ ነገው ለዶችቬሌ በስልክ እንደተናገሩትም በአካባቢው በከፊል ምርት እየተሰበሰበ ቢሆንም ገና በማበብ ላይ ያሉትን ግን አንበጣው እንዳያወድምባቸው በባህላዊ የአንበጣ መከላከል ዘዴ ባሉትም ነዋሪዎች እየተረባረቡ ይገኛሉ። የአንበጣ መንጋው ገና ወደ አካባቢው በስፋት እየገባ መሆኑ ደግሞ በአርሶ አደሮቹ ላይ ስጋትን ደቅ ነው አለ። መጀመሪያው ግማሹ እንኳን እየደረሰ ነው። ይሄ ጉረታ የሆነ ስንዴና አጃ ምናምን ገና እያበረ ነው፣ እየዘረዘረ ነው። በጣም ህዝቡ ጉዳት ያደርሳል ብሎ ስጋት አለው። ትንሹም ትልቁም ወጥቶ በግራፍም በምንም በኬስም እየተረባረቡ ነው። ከኋላም ይመጣ ብኛል እያለ ህዝቡ እየተጠባበቀ ነው። ትናንትና ማንድ ሁለት አይር መጥተዋል። እየተዘዋወረ እየረቀ ነው። በኬሚካል ርጭቱ ከአራት በላይ ሄሊኮፕተሮች እየተሳተፉ መሆኑን የገለጹት የኦሮሚያ ክልል የግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪ እስካሁን በምስራቅ አረርጌና ምራብ ባሌ ዞኖች ብቻ በሀያ ሺህ ሄክታር መሬት ላይ የኬሚካል ርጭቱን በማከናወን ያንበጣውን መስፋፋት ለመቀነስ መቻሉን ነው የሚናገሩት በቂ የኬሚካል አቅርቦት መኖሩ ዳግም ለመቆጣጠር አመቺ ነውም ተብሏል። ያንበጣ መንጋው ከምስራቅ አረርጌ ባለና ምስራቅ ባሌ ዞኖች ተከስተው ጥቃት የፈጸመ ቢሆንም ወደ ተጨማሪ ሶስት ዞኖች ማለትም ጉጂ፣ ቦረናና ምራብ ሀረርጌ በመስፋፋት ጉዳት እንዳያደርስ ግን ዝግጅት መደረጉም ተብራርተዋል። ባሌ ሮቤ ላይ ከዛም ድሬዳዋ ላይ የሆነው እነኝን ስቴሽኖች ላይ ነው ነገርም ተደርጎ ወዲያውኑ ከተገኘበት ሰርቬ ይደረጋል። ሰርቬ ከተገኘ እርምጃ ይወሰዳል። የእንበጣ መንጋው ባለፈው ወር ክረምት ምርትን ሙሉ በሙሉ በማውደም ጉዳት ያደረሰባቸው አካባቢዎች ላይ በመስኖ ግብርና የማካካስ ጥረት እየተደረገ መሆኑንም የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ ገልጸዋል። ለዶቼቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።